የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 26 2014 ዓ.ም የራዲዮ በቴሌቪዥን ዝግጅታችን ጀመረ።

ሁለተኛ ቀኑን በያዘው የአፍሪካ ሕብረት የሚኒስትሮች ምክር ቤት አርባኛ ጉባኤ የባጀቱ ጉዳይ እንደገና ደግሞ የነፃነቱ ጉዳይ አውቶኖሚ እንዲኖረውና በዚህ ደረጃ እንዲዋቀር ምክትል ኮሚሽነር የቀረበ ሪፖርት ነበር። ይሄ ሪፖርት ደግሞ በጥናት የቀረበ ሪፖርት ነው። በጉባኤው ላይ ዛሬ

ከተነሱት አጀንዳዎች መካከል አንዱ የጤና ጉዳዩን መሆኑን ጠቆም ያደረጉት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። የዛሬውን ውይይት በተመለከተ በህብረቱ አዳራሽ ለጋዜጠኞች መግለጫ ሰጥተዋል። ከዜና በኋላ

ዝርዝሩን እንመለስበታለን። ጤና ይስጥልኝ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ በስቱዲዮ ስርጭቱን እያቀናበርልን ይገኛል። በምስል ደግሞ ከዝግጅት ክፍላችን ሲተባበሩ ሲረዱን የቆዩት ሲሳይ አሸፊና ግርማ ደገፋ ናቸው። ለዛሬ የዌብና የማህበራዊ ድረገጽ አሰናጃችን ስመኝሽ የቆየ ወይም

ሊሊናት ጀስቲን ስቱዲዮ በስርጭት ምህንድስናው አብሮናለ። እኛ እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ ደግሞ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ገጻችን ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ሰዓቱን እንለቃለን።

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የናይጄሪያ ባለሥልጣናት በደቡብ ዴልታ ክፍለ ግዛት ውስጥ በነዳጅ ምርት ማቀናበሪያና ማጠራቀሚያ መርከብ ላይ በዛሬ ዕለት በደረሰው ፍንዳታ አስር የመርከቡ ሠራተኞች ሳይሞቱ እንዳልቀሩ ተናገሩ። ከመርከቡ ላይ በተነሳው ፍንዳታ በውኃ ዳርቻ ላይ ያለው ትሪኒቲ ስፕሪት የተባለው የነዳጅ ማምረቻ ተቋም በእሳት መቀጣጠሉን የተቋሙ ባለሥልጣን ኢከሙፉና ኦካፎር ገልጸዋል።

እሳቱ ያደረሰው ጉዳት ባይታወቅም መርከቡ ከ2 ሚሊዮን በርሜል በላይ ነዳጅ የጫነ በመሆኑ በአካባቢው አየር ላይ የሚያደርሰው ጉዳት ከፍተኝነት ስጋት አስነስቷል። ከዴልታ አካባቢ ማህበረሰብ አባል ጉዳት ከደረሰባቸው መካከል አንዱ የሆኑት ኤባያስያስ ሱኩቦ ስለዚሁ ሲናገሩ በነዳጅና ጋስ ፍለጋ ምክንያት በአካባቢው ውሃና ሥነ ምሕዳር ላይ የምናደርሰው ጉዳትና ውድመት እጅግ ከፍተኛ ነው።

በአካባቢው የሚደረገው ትላልቅ የባህር መርከቦች እንቅስቃሴና ትርምስ ትልቅ ጉዳት እያስከተለ ቢሆንም ያለምንም ካሳና ለውጥ ራሳችንን በኒጀር ዴልታ ውስጥ አሳዛኝ በሆነ ሁኔታ እንድንገኝ አድርጎናል ብለዋል። ናይጄሪያ የነዳጅ ምርቷን ለመጨመር ከፍተኛ ጥረት እያደረገች ስትሆን ሕገወጥ የነዳጅ ፍለጋዎችንም ለማስቆም እየታገለች መሆኑ ተመልክተዋል። ዩናይትድ ስቴትስ ለምዕራብ አፍሪካዊቷ አገር ጋና ከ560 ሺህ በላይ ክትባቶችን መለገሷ ተሰምቷል።

ለጋና የተለገሰው የክትባት አይነት ፋይዘር ባዮንቴክ መሆኑን ዋይት ሃውስ ለቪኦኤ የላከው መግለጫ ያመለክታል። ቁጥሩ 565110 የሚሆነው ክትባት ማክሰኞ ዕለት እንደተጓጓዘ ተነግሯል። ክትባቶቹ ኮቫክስ በተሰኘው ዓለም አቀፍ የኮቪድ-19 ክትባት ስርጭት መረብ በኩል የሚዳረስ መሆኑም ተገልጿል።

በዓለም አቀፉ ጤና ድርጅቶች ቆጠራ መሠረት 31 ሚሊዮን ሕዝቦች የሚኖሩባት ጋና 157 ሺህ ዜጎቿ በኮቪድ ተጠቅተዋል፣ 1395 ደግሞ ለሞት ተዳርገዋል። እስካሁን 9.7 ሚሊዮን ዜጎቿን ማስከተቧም ተገልጸዋል። የኔቶ ዋና ጸሐፊ ጄን ስቶልንበርግ ዛሬ ሐሙስ በሰጡት መግለጫ ዩናይትድ ስቴትስ ተጨማሪ ወታደሮችን ወደ አውሮፓ ለማሰማራት ማቀዷን አድንቀዋል።

ኔቶም ተጨማሪ ተዋጊ ወታደሮችን የቃል ኪዳን አገሮቹ ወታደሮች በሚገኙበትና የሩሲያና ዩክሬን ድንበር አቅራቢያ ወዳለው ደቡባዊ ምስራቅ አካባቢ ለማሰማራት ማቀዱን አስታውቀዋል። ዋና ጸሐፊው ለጋዜጠኞች በሰጡት መግለጫቸው በኔቶም በኩል ሩሲያ ወታደራዊ እርምጃ ከወሰደች በሚል የሚደረግ ዝግጅት መኖሩን ጠቅሰው፣ በሌላ በኩልም ትርጉም ባለው ንግግር ለመሳተፍና ለቀውሱ ዲፕሎማሲያዊ መፍትሄ ለመስጠት ኔቶ ዝግጁ መሆኑን ተናግረዋል።

የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ኤፍቢአይ በያዝነው ሳምንት ታሪካዊ መሰረታቸው ጥቁር አሜሪካውያን በሆኑ የተለያዩ ኮሌጆችና ዩኒቨርሲቲዎች ላይ ከተቃጡ ተከታታይ የቦምብ ጥቃቶችና ዛቻዎች ጋር በተያያዘ ለምርመራ የሚፈለጉ አምስት ሰዎችን ማንነት ይፋ አደረገ። የህግ አስከባሪ ባለስልጣናት ለመገናኛ ብዙሃን የሰጧቸውን መግለጫዎች ተንተርሶ የተጠናቀረውን አጭር ዘገባ አሉላ ከበደ ያቀርበዋል።

ስማቸው እንዳይገለጽ የፈለጉት ባለሥልጣናት ለአሶሽትድ ፕሬስ፣ ለኒውዮርክ ታይምስ፣ ለዋሽንግተን ፖስት እና ለኤንቢሲ ኒውስ የቴሌቪዥን ጣቢያ እንደተናገሩት ማስፈራሪያና የጥቃት ዛቻዎቹን ያዘሉትን የስልክ ጥሪዎች ያደረጉት በታዳጊ የዕድሜ ክልል ውስጥ የሚገኙ መሆናቸውንና የስልክ ጥሪዎቹን መነሻ ለመደበቅ የሚያስችል የማጭበርበሪያ ዘዴ መጠቀማቸውንም አስረድተዋል።

ኤፍቢአይ በትላንትናው ዕለት ባወጣው መግለጫ ዋሽንግተን ዲሲ ውስጥ የሚገኙትን የሃዋርድ ዩኒቨርሲቲና ዩኒቨርሲቲ ኦፍ ኮሎምቢያ ወይም ዩዲሲን እንዲሁም በአጎራባች የሜሪላንድ ክፍለ ግዛት የሚገኘውን የቡዊ ስቴት ዩኒቨርሲቲ ጨምሮ

የማስፈራሪያ ዛቻዎቹ በተቃጡባቸው ትምህርት ቤቶች ምንም አይነት ፈንጂ ወይም ሌላ አደጋ የሚያደርስ መሳሪያ ያለመገኘቱን አረጋግጧል። ኤፍቢአይ በመግለጫው አክሎም ዛቻዎቹ በዘር ወይም በጎሳ ላይ ተመስርቶ በተቃጣ ጥቃትና የጥላቻ ወንጀል በሚለው የወንጀል አይነት ስር እየተመረመሩ ናቸው።

ሆኖም የፌዴራሉ የወንጀል ምርመራ ቢሮ በሂደት ላይ ያለ ምርመራ መሆኑን በመጥቀስ የተጠርጣሪዎች ማንነትም ሆነ የጥቃት ማስፈራሪያ ዛቻዎችን ምንነት አስመልክቶ ዝርዝር መረጃ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ ከትላንት በስቲያ ማክሰኞና ባለፈው ሰኞ በተቃጡት በነኚህ የቦምብ ጥቃት ዛቻዎች ሳቢያ የትምህርት ባለስልጣናቱ ለጊዜው የመማር ማስተማር ሂደቶች እንዲቋረጡና

ተማሪዎች፣ መምህራንና የትምህርት ቤቱ ሰራተኞች ከጥቃት ወደ ተከልሉ ስፍራዎች እንዲዛወሩ የሚጠይቁ ትእዛዞችን እንዲሰጡ መገደዳቸውም ተዘግበዋል። ዛቻዎቹ ከተነጣጠሩባቸው የትምህርት ተቋማት መካከል በጃክሰንቪል ፍሎሪዳ የሚገኘው ኤድዋርድ ዋተርስ ዩኒቨርሲቲ፣ በኬንታኪ ክፍለ ግዛት ፍራንክፈርት የሚገኘው የኬንታኪ ስቴት ዩኒቨርሲቲ

ሉዊዚያናው የዜቪየር ዩኒቨርሲቲ፣ የአትላንታው የስፔልማን ኮሌጅ እና የቦልቲሞሩ ሞርጋን ስቴት ዩኒቨርሲቲ ሲሆኑ በባትን ሩዥ ሉዊዚያና የሚገኘው የሳውዘርን ዩኒቨርሲቲና ኤኤንኤም ኮሌጅ፣ በዴይቶና ቢች ፍሎሪዳ የሚገኘው የበቱን ኩክማን ዩኒቨርሲቲ፣ የአልባኒ ጆርጂያው የአልባኒ ስቴት ዩኒቨርሲቲና እንዲሁም በዶቨር ደለዌር የሚገኘው የደለዌር ስቴት ዩኒቨርሲቲ ተመሳሳይ ዛቻዎች እንደደረሷቸው ተረጋግጧል።

የዩናይትድ ስቴትስ መከላከያ ሚኒስትር ፔንታገን ዛሬ ሐሙስ ባወጣው መግለጫ በልዩ ኃይሉ አማካኝነት በሶሪያ ምስራቃዊ ግዛት ባደረሰው ጥቃት የተሳካ ጸረ ሽብር ተልእኮውን መወጣቱን አስታውቀዋል።

መግለጫውን የሰጡት የፔንታገን ቃል አቀባይ ጆን ከርቢ በተልእኮ በዩናይትድ ስቴትስ በኩል የደረሰ ጉዳት አለመኖሩና ዝርዝሩ ወደፊት በሰራዊቱ በኩል እንደሚገለጽ ከመናገራቸው ውጭ ተጨማሪ መረጃ አልሰጡም። የአካባቢው ነዋሪዎች ለጋዜጠኞች እንደገለጹት ለሁለት ሰዓታት ያህል በቆየ ውጊያ ሄሊኮፕተሮች የተሳተፉበት ተኩስና ፍንዳታዎች የተሰሙበት ሲሆን በርካታ ሰላማዊ ዜጎች መገደላቸውም ተናግረዋል። አካባቢው ከአልቃይዳ ጀምሮ እስከተለያዩ የሚሊሻ ቡድኖች ድረስ የሚንቀሳቀሱበት ስፍራ መሆኑም ተነግሯል።

ዩናይትድ ስቴትስ ልዩ ኃይል እንደ ኤሮፓ አቆጣጠር በ2019 የቀድሞ የእስላማዊ መሪ አቡባካር አልባግዳዲን የገደለው በዚሁ ስፍራ መሆኑም በዘገባው ተጠቅሰዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በልብ ድካም ሕመም ድንገት ሆስፒታል የገቡት ዲሞክራቱ ዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል አገግመው ሊወጡ መቻላቸው ቢነገርም ወደ ምክር ቤቱ እስኪመለሱ ድረስ በቋፍ ያለው የዲሞክራቶች አጀንዳ ታግቶ ሊቆይ የሚችል መሆኑ ተነገረ።

የ49 ዓመቱ ሴናተር ቤንሬይ ባለፈው ሳምንት መጨረሻ ከተደረገላቸው የጭንቅላት የቀዶ ጥገና ወጥተው እዚያው ሆስፒታል ውስጥ እያገገሙ መሆኑ ሲነገር ወደ ሥራ ሊመለሱ የሚችሉት ሁሉም ነገር ሰላም ከሆነ ከዛሬ አራትና ስድስት ሳምንታት በኋላ መሆኑ ተገልጿል። የምክር ቤት አባል ድምፅ መስጠት ያለበት በአካል ቀርቦ ብቻ በመሆኑ በዲሞክራቶችና ሪፐብሊካን 50 ለ50 በተከፈለው ምክር ቤት በምክትል ፕሬዚደንት ካማላ ሃሪስ ሲገኝ የነበረው ተጨማሪ ድምፅ ወሳኝ የማይሆንበት ሁኔታ ሊፈጠር እንደሚችልም ተገምተዋል።

የዋይት ሀውስን ትላልቅ አጀንዳዎች የሚያራምዱት ዴሞክራቶቹ የምክር ቤት መሪዎች ስጋት የገባቸው ሲሆን ትላልቅ የበጀት ረቂቅ ሕጎችና የጠቅላይ ፍርድ ቤት ዳኛ ሹመትን የመሳሰሉት የፕሬዝደንት ባይደን አጀንዳዎች በምክር ቤቱ ከፍተኛ ችግር ሊገጥማቸው እንደሚችል የአጃንስ ፍራንስ ፕሬስ ዘገባ አመልክተዋል። ሩሲያ ዛሬ ሐሙስ ባወጣችው መግለጫ ጀርመን ለወሰደችው አጸፋ በሞስኮ የሚገኘውን የጀርመን ድምፅ ራዲዮ ጣቢያ ዶቸ ወይለን መዝጋቷን አስታወቀች።

ሩሲያ የአጸፋውን እርምጃ የወሰደችው የጀርመን መንግስት አርቲደ በተሰኘው የሩሲያ ራዲዮ ጣቢያ ላይ የወሰደውን እርምጃ ተከትላ መሆኑን አስታውቃለች። በጀርመን የመገናኛ ብዙሃንን የሚቆጣጠረው አካል የሩሲያን ሚዲያ ያገደው በጀርመን የሚንቀሳቀሰው የሩሲያው የአርቲደ ሬዲዮ በሳይቤሪያ ፈቃድ ማሰራጨት የማይችል መሆኑን በመግለጽ መሆኑ ተመልክቷል። በመጨረሻም ስፖርት፣ በካሜሩን በመደረግ ላይ በሚገኘው የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ተካሂደዋል። ሴኔጋል

ጨዋታውን በሶስት ለአንድ ድል በመደምደም ለፍጻሜ ማለፏን አረጋግጣለች። ጨዋታውን የመሩት ኢትዮጵያዊ ዳኛ በአምላክ ተሰማ ነበሩ። ዳኛ በአምላክ ጨዋታውን የመሩበትን መንገድ እያደነቁ የጻፉ አውታሮች ተነበዋል። ሴኔጋልን በዋንጫ ጨዋታ ላይ የሚፎካከራት ቡድንን የሚለየው ዛሬ በሚደረገው ሌላ ጨዋታ ነው። ዛሬ ምሽት ከካሜሩንና ግብጽ ቡድኖች ግጥሚያ በኋላ አሸናፊ የሚሆነው በመጪው እሁድ ሴኔጋልን ለዋንጫ እንደሚፋለም ይጠበቃል።

ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 26 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ወደ 20 ሚሊዮን የሚሆን የሚጠጋ የማህበረሰብ ክፍል አሁን ሜዳ ላይ ነው የሚጸዳዳው።

የሰማችኋቸው በዩኒሴፍ ኢትዮጵያ የዋሽ ኦፊሰር የሆኑትን ነጻነት ካሳን ነው። መጸዳዳት በመጸዳጃ ቤት የሚል ዩኒሴፍ የጀመረውን ዘመቻ አስመልክቶ ከነገሩ ላይ የተቀነጨበ ነው። በሁለተኛው አጋማሽ ዝግጅታችን በሳይንስ ህይወትና የተፈጥሮ አካባቢ ሳይንስ ፕሮግራማችን ላይ

ታዳምጧቸዋላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ እንደመጣለን። አት ቪኦኤ አምሀሪክ የፌስቡክ ገጻችንም ላይ መከታተል ትችላላችሁ። ዝግጅቶቻችንን ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ብትፈልጉን ታገኙናላችሁ። ኢንስታግራም እና ዩቲዩብ ላይም አለን። ተከታተሉን። አሁን ለዕለቱ ወደያዝ ነው አብይ ርዕስን ውሰዳችሁ

አርባኛው የአፍሪካ ሕብረት የስራ አስፈጻሚዎች ምክር ቤት ዛሬ ሁለተኛ ቀኑን ይዟል። በአጀንዳዎች ላይም በተለያዩ አጀንዳዎች ላይም ተወያይቷል። ምክር ቤቱ በአዲስ አበባ

እየተገነባ የሚገኘው የአፍሪካ የበሽታዎች መቆጣጠሪያና መከላከል ማዕከል በፍጥነት ወደ ስራ እንዲገባ መወሰኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ውይይቱን አስመልክተው ለጋዜጠኞች በሰጡት መግለጫ ላይ ተናግረዋል። ከጉባኤው ጎን ለጎን ደግሞ አቶ ደመቀ መኮንን የኢትዮጵያ

ውጭ የኢትዮጵያ ምክትል ጠቅላይ ሚኒስትር ከቱኒዚያ ና ሞሮኮ የውጭ ጉዳይ ሚኒስትሮች ጋር ባደረጉት የሁለትዮሽ ውይይት ከአባይ ውሃ አጠቃቀም ጋር በተያያዘ በሀገሮቻቸው ያራምዷቸዋል ያሏቸውን ጸረ ኢትዮጵያ አቋም እንዲያስተካክሉ ጥሪ አቅርበው ተቀባይነት አግኝተዋል ብለዋል አምባሳደ ቃል አቀባዩ አምባሳደር ዲና ሙፍቲ ኬኔዲ አባተ ነው መግለጫቸውን የተከታተለው ከዚያው ከህብረቱ አዳራሽ ተከታዩን አጠር ያለ ዘገባ ለምሽቱ አድርሶናል

በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ አርባኛ መደበኛ ጉባኤውን ዛሬ ለሁለተኛ ቀን ሲያደርግ የዋለው የህብረቱ ስራ አስፈጻሚ ምክር ቤት አባላት ሰላምና ጸጥታን ጨምሮ የኮቪድ-19 ወረርሽኝን ስለመቆጣጠርና በሌሎችም አህጉራዊ ጉዳዮች ላይ በዝግ ተወያይተዋል። ውይይት ካደረጉባቸው አጀንዳዎች መካከልም ዋና መስሪያ ቤቱ በኢትዮጵያ እየተገነባ የሚገኘውን የአፍሪካ በሽታዎች መቆጣጠርና መከላከል ማዕከል ገቢራዊነት የሚመለከት ጉዳይ እንደሚገኝበት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ

አምባሳደር ዲና ሙፍቲ ገልጸዋል። በሽታ መቆጣጠሪያ ማዕከል እዚሁ እኛ መዲናችን የሚሆነው አፍሪካን ከበሽታ ለመታደግ በተለይ በኮቪድ በክትባት ምርትና በመሳሰሉት ብዙ ስራ መስራት እንዳለበት፣ አፍሪካ በጤናም ረገድ እራሷን መቻል እንዳለባት፣ ይሁንና የሲዲሲ መዋቅሩ ጀምሮ

የባጀቱ ጉዳይ እንደገና ደግሞ የነጻነቱ ጉዳይ አውቶኖሚ እንዲኖረው እና በዚህ ደረጃ እንዲዋቀር በምክትል ኮሚሽነር የቀረበ ሪፖርት ነበር። ይሄ ሪፖርት ደግሞ በጥናት የቀረበ ሪፖርት ነው። ሲዲሲ በአጭር ጊዜ ስራ ጀምራል ማለት ነው።

የማዕከሉ በጀት በተቻለ መጠን ከጥገኝነት የተላቀቀ መሆን እንዳለበት ስምምነት መደረሱንም ጠቅሰዋል። ከጉባኤው ጎን ለጎን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ ሀገራት አቻዎቻቸው ጋር የሁለትዮሽ ውይይቶችን ማድረጋቸውንም የተናገሩት አምባሳደር ዲና ከእነዚህም መካከል የሆኑት የቱኒዚያና የሞሮኮ ውጭ ጉዳይ ሚኒስትሮች ከአባይ ውሃ ተጠቃሚነት ጋር በተያያዘ ሀገሮቻቸውና የአረብ ሊግ የሚያራምዷቸውን አቋሞች እንዲያስተካክሉ ሀሳብ

ከዚህ ቀደም በህዳሴ ግድብን በተመለከተ እና ኢትዮጵያና ሱዳን መሀል የነበረውንም ልዩነት በተመለከተ ቱኒዚያ ኤስሪ የሚባል አባል ሀገር ናት። እዛ ላይ በአረብ ሊግ መድረክ ላይ ለሌላው ወገን የሚያዳላ የኢትዮጵያን ጥቅም ሚነካ ውሳኔ ተላልፎ እንደነበር ይታወሳል። በተለይ በአረብ ሊግ ይህንንም አንስተውላቸዋል ለሚኒስትሩ ሚኒስትሩ ግን ከዚህ በኋላ

በዚህ በጉዳይ ላይ ጥንቃቄ በተሞላበት ሁኔታ ሁለቱን ሀገሮች ሊያቀራርብ ሶስቱን ሀገሮች ማለት ኢትዮጵያና የታችኞቹን ተፋሰሱ ሀገሮች ሊያቀራርብ በሚችል ሁኔታ እንጂ ወደ አንድ ወገን ያዳላ እንትን ውስጥ እንደማይገቡ ነው ያነሱት። ሞሮኮም ለቱኒዚያም ኢኮሊ አረብ ሊግ ላይ ያለን ቅሬታ፣ በተለይ አረብ ሊግ ቅርብ ጊዜ በህዳሴ ግድብ ላይ ያወጣውን መግለጫ በሚመለከት ያለንን ቅሬታ ገልጸንላቸዋል።

ሁለቱም ጋር ያለው ፖዚቲቭሊ ከኢትዮጵያ ግንኙነት እንፈልጋለን፣ ወደ አንዱ ወገን ያዳለ አቋም እንዳይራመድ ጥረት እናደርጋለን የሚል ነገር ነው ያነሱት። በተለያዩ አጀንዳዎች ላይ በመምከር ላይ የሚገኙት የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት አባላት ይህ ዘገባ እስከተጠናቀረበት እስከ ምሽቱ ሁለት ሰዓት ድረስ ውይይታቸውን አላጠናቀቁም።

አርባኛው የአፍሪካ ህብረት የስራ አስፈጻሚዎች ወይም የሚኒስትሮች ምክር ቤት ስብሰባ ትናንትናና ዛሬ ለሁለት ቀናት በዚህ በአፍሪካ ህብረት አዳራሽ ሲካሄድ ቆይቷል። ምንም እንኳን የአህጉሪቱ የ2022 ማለትም የዘንድሮው መሪ ቃል ከስነ ምግብ ጋር የተያያዘ ቢሆንም የሰላምና ፀጥታ ጉዳዮች የተሰብሳቢዎች ዋነኛ አጀንዳ ነበሩ

ለዚህም ህብረቱ በ2020 የመሳሪያ ድምጾችን ዝም የማሰኘት ግብ አንግቦ ሲንቀሳቀስ የቆየ ቢሆንም ነገር ግን የመሳሪያ ድምጾች ዝም ከማለት ይልቅ እየተባባሱ መሄዳቸው ለዚህም ዋነኛ ምክንያቱ ነው። በአሁኑ ወቅትም በምስራቅ አፍሪካ ኢትዮጵያን ጨምሮ የሚስተዋሉ የእርስ በርስና ሌሎች ግጭቶች፣ በሳህል ቀጠና የሚስተዋሉ የሽብር እንቅስቃሴዎች፣ እንዲሁም በምዕራብ አፍሪካ በዋናነት የሚስተዋሉ የመፈንቅለ መንግስት እንቅስቃሴዎች የአህጉሪቱ ዋነኛ ፈተና እንደሆኑ ቀጥለዋል።

ከነገ በስቲያ የሚጀምረው 35ኛው የአፍሪካ ህብረት የመሪዎች ጉባኤም በዚሁ በሰላምና ጸጥታ ጉዳይ ላይ ዋነኛ አጀንዳውን አድርጎ እንደሚመክር ይጠበቃል። ከዚህ ባለፈ የኮቪድ-19 ወረርሽኝ ሌላኛው የመወያያ አጀንዳቸው ነው። ምንም እንኳን አህጉሪቱ 60 በመቶ የሚሆነውን ህዝቧን የመከተብ እቅድ ቢኖራትም እስካሁን ድረስ ያለው የክትባት እንቅስቃሴ እዚህ ግባ የሚባል አይደለም። የአፍሪካ ህብረት የመሪዎች ጉባኤም በነዚህና መሰል ጉዳዮች ላይ ትኩረቱን እንደሚያደርግ ይጠበቃል። ለአሜሪካ ድምጽ

ኬኔዲ አባተ አዲስ አበባ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የሬዲዮ ቅንብራችን በአግባቡ በድምፅ ተላልፏል። ነገር ግን በምስል ላይ

ትንሽ የምስል መቋረጥ ነበረን፣ ይቅርታን እንጠይቃለን። በምስል የተቀናበረውን ዘገባ ደግሞ ከዌብሳይታችንና ፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ወደ ተከታዩ ዘገባችን እንውሰዳችሁ።

በምስራቅ ሸዋ ዞን በሶስት ወረዳ ውስጥ ከረዩ ሚችሌ ገዳ አባላት የተፈጸመውን የአባ ገዳ አባላት የተፈጸመውን ግድያ ተከትሎ ሁለት ግለሰቦች ቁጥጥር በቁጥጥር ስር መዋላቸውንና እየተጣራ መሆኑንም የኦሮሚያ ፖሊስ ኮሚሽን ዛሬ አስታውቋል።

በኦሮሚያ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ገላን ዛሬ ለመገናኛ ብዙኃን ለምርመራ ሂደቱ መነሻ የሆኑ ጉዳዮች መገኘታቸውንም ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ባወጣው ሪፖርት ይህ ግድያ የፈጸሙና ያስፈጸሙ የፖሊስን አባላቱን የገደሉና የአካል ጉዳት ያደረሱ ሁሉ የሕግ ተጠያቂ እንዲሆኑ ተገቢ

ክትትል መደረግ እንዳለበት ምክረ ሀሳብና ማሳሰቢያ ሰጥቶ ነበር። ናኮር መልካ የዛሬውን የኦሮሚያ ክልል ፖሊስ መግለጫን በተመለከተ አጠር ያለ ዘገባ አሰናድቷል። መግለጫውን ለመገናኛ ብዙኃን ዛሬ የሰጡት የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር እና የወንጀል ምርመራ ክፍል ኃላፊ ግርማ ገላን ህዳር 21 2014 ዓ ም በምስራቅ ሸዋ ዞን ፈንታሌ ወረዳ አሮቀርሳ በተባለ ቀበሌ ውስጥ 11 የፖሊስ አባላት ተገድለዋል ብለዋል።

አክለውም በህዳር 22 ደግሞ በቦሰት ወረዳ ውስጥ አስራ አራት ንጹሃን ሰዎች ላይ ግድያ ተፈጽሟል። ፖሊስ በዚህ ግድያ ዙሪያ ምርመራ እያካሄደ ነው ሲሉ ተናግረዋል። የፖሊስ ኮሚሽኑ አራት አባላት ያለው የምርመራ ቡድን የላከውም ግድያው በተፈጸመበት ማግስት ነው ሲሉ ገልጸዋል። ምክትል ኮሚሽነሩ ከግድያው ጋር ተያይዞ እጃቸው እንዳለበት የተጠረጠሩ ሁለት ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው ያሉት ምክትል ኮሚሽነር ግርማ በአጭር ጊዜ ውስጥም ወንጀለኞ

ተማሪዎች ለህግ እንዲቀርቡ እንሰራለን ሲሉ መናገራቸውን የአገር ውስጥ መገናኛ ብዙሃን በማህበራዊ ትስስር ገጾቻቸው አስነብበዋል። ምክትል ኮሚሽነሩ እስካሁን ግድያውን ማንና እንዴት እንደፈጸመው በመጣራት ላይ መሆኑን ገልጸው በምርመራ ሂደቱ መነሻ የሆኑና

የተለዩ ጉዳዮች ተገኝተዋል እንዳሉም ተገልጿል። በዚህ ዙሪያ ከኦሮሚያ ፖሊስ ኮሚሽን ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ ትናንት ባወጣው መግለጫ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታሌ ወረዳ ውስጥ የጸጥታ ኃይሎች 39 የጅላ አባላትን በቁጥጥር ስር ማዋላቸውን የአይን እማኞች ማስረዳታቸውንና 16ቱን ወደ ጨቢ አኖሌ ጫካ ወስደው አባገዳ ከዲር ሐዋስን ጨምሮ 14ቱን የጅላ አባላት

በጥይት መጥተው ገለዋል። ሁለቱ ደግሞ አምልጠዋል ሲል የዓይን እማኞችን ጠቅሶ ባወጣው የምርመራ ሪፖርት አትቷል። ግድያውም የጸጥታና የአካባቢ አስተዳደር ሰዎች ባሉበት ጭካኔ በተሞላ ሁኔታ በጥይት የተፈጸመ ነው ይላል ሪፖርቱ ይህም

ከሕግ አግባብ ውጪ የተፈጸመ ግድያ ስለመሆኑ በምክንያታዊ ሁኔታ አሳማኝ ሆኖ አግኝቸዋለሁ ይላል ኢሰመኮ። በከረዩ የሚችሌ ገዳ አባላት ላይ ይህንን ግድያ የፈጸሙና ያስፈጸሙ የፖሊስ አባላቱን የገደሉና የአካል ጉዳት ያደረሱ ሰዎችን የሕግ ተጠያቂነት ለማረጋገጥ ተገቢው የወንጀል ምርመራ በአፋጣኝ ሊደረግ እንደሚገባ ኮሚሽኑ ያቀረበውን ምክር ሀሳብ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ማስታወሳቸውም ጭምር በሪፖርቱ ተካቷል። ይህ ሁኔታ በተፈጠረ

ሰሞን የአሜሪካ ድምፅ ባቀረበው ሪፖርት ላይ እማኝነን ያሉ ሰዎች እንዲህ ብለውን ነበር። ላቀነ ነ ባለፈው እሮብ እነሱ ለገዳ ስርዓት በተሰበሰቡበት መጡ። በስብሰባው ላይ የነበሩት በርካቶች ነበሩ። ደግሞም አርብቶ አደር የሆኑ ሰላማዊ ነዋሪዎች ናቸው። ቤት የነበሩና ወንዶች የሆኑትን ሁሉ ይዟቸው ሄዱ።

በኋላ ከተያዙት ውስጥ ሁለት ሰዎች ብቻ ናቸው በሕይወት የተመለሱት። ኖቱ የመንግስት የጸጥታ ኃይሎች ናቸው መጥቶ ይዟቸው የሄዱት። የኦሮሚያ ልዩ ኃይልና የፖሊስ ዩኒፎርም አድርገው ነው የመጡት። እኛ የገዳ ስርዓት ሰዎች ነን ብለው ለማስረዳትም ሞክረው ነበር። የአባ ገዳ ምልክቱንም እንዲሁም የመታወቂያ ወረቀቱንም አሳያቸው። እምቢ ብለው ነው እሱንና ከእሱ ጋር የነበሩትን ሰዎች

ይዛቸው የሄዱት። ይሁን እንጂ በወቅቱ የምስራቅ ሸዋ ዞን የኮሚኒኬሽንስ ጽህፈት ቤት ኃላፊ ወይዘሮ አዳነች ንበሱ እንዲህ ሲሉ አስተባብሎ ነበር። ዋይ ከነረት ቶርባንዳባርት ሂሪራ ጉዳ ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩና ለህግ ማስከበር ዘመቻው ድጋፍ ተደርጎ ነበር። በፈንታሌ አካባቢ በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር።

በዚህ ምክንያት አባገዳዎችን ማስፈራራት ነበር። ህዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በእነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰድ የሚባለው ስሞታ ሀሰት ነው። ወይዘሮ አዳነች ለግድያዎቹ ተጠያቂው ኦነግ ሸኔ ነው ሲሉ የጠሯቸው ራሳቸውን የኦሮሞ ነጻነት ሰራዊት ከሚሉት ታጣቂዎች ያኔም ሆነ ከዚያ በኋላ

ምላሽ ያልተሰማ ሲሆን የኦሮሚያ ፖሊስ ኮሚሽንም ቢሆን በአሁኑ መግለጫው ከግድያው ጋር ተያይዞ የተጠረጠሩ ሁለት ግለሰቦችን መያዙን እንጂ የግለሰቦቹን ማንነት ከመግለጽ ተቆጥቧል። ለአሜሪካ ድምፅ ናኮር መልካ ከአምቦ።

ወደ ተከታዩ ዘገባ እናልፋለን። ወደ ቦረና ነው የምንወስዳችሁ። በኢትዮጵያ በኦሮሚያ ክልል ቦረና ዞን ውስጥ ለስድስት ተከታታይ ወራት የተከሰተው ድርቅ ቁጥራቸው የበዛ ከብቶችን መጨረሱን የክልሉ ግብርናና ጽህፈት ቤት የእንስሳት ሀብት ልማት ቢሮ አስታውቋል። የቢሮው አስተባባሪ ዶክተር ቃሲም ጉዮ እስካሁን ከ አራት ቢሊዮን ብር በላይ የሚያወጡ ከብቶች

መሞታቸውን ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዝርዝር አላት። የድርቁ ሁኔታ ምንም መሻሻል እንዳላሳየ የቦረና ዞን የግብርና ጽህፈት ቤት የእንስሳት ሀብት ልማት አስተባባሪ ዶክተር ቃስም ጉዮ ገልጸዋል።

ጋ ይደረግ እንደዚው የቀጠለ ያለው እና ስለዚህ የድርቅ ሁኔታ ሄዶ ሄዶ መሀልም አልፈው ወደ መጨረሻ አካባቢ ነው ያለ ነው ማለት ይቻላል። በኢትዮጵያ በቀንድ ከብት ሀብቷ የምትታወቀው ቦረና ዞን ዘንድሮ ዝናብ ባለማግኘቷ በግምት ከአራት ቢሊየን ብር በላይ የሚያወጡ ከብቶችን ማጣቷን ዶክተር ቃሲም ጨምረው ገልጸዋል። በድርቁ ምክንያት የሚሞቱ ከብቶችን ሳይጨምር ከሁለት መቶ ሰማኒያ ሺህ በላይ ከብቶች አሁንም በሰው ይገዛ ከመሬት እንደምነሱ

Tan agravando.

ቦረና እኛ አርብቶ አደር ነን ና ድርቅ ሲመጣ አንደኛ ይቆጣ አካል ከብቶቻቸው ነው። ስለዚህ ብዙ ከብት ሞተዋል። እስከ ዛሬ ወደ ሁለት መቶ ስልሳ ሁለት ሺ ከብቶች ሞተዋል። ከሁለት መቶ ሰማንያ በላይ የሰው ጉልበት ነው ከመሬት የምነሱት የበራሳቸው አቅም መነሳት የማይችሉ ናቸው። በፍሬጅ ላይ እንደ ግምት አራት ቢሊዮን የኢትዮጵያን ብር ቦረና ሎስ አርበዋል ማለት ይቻላል። በተከሰተው ድርቅ የምግብ እጥረት አጋጥሟል ያሉት

ዶክተር ቃሲም ዘርፈ ብዙ ድጋፍ ከተለያዩ አካላት ለህብረተሰቡም ሆነ ለከብቶቻቸው እየተደረገ ነው ብለዋል። ውጌና እስካሁን ወደ ሶስት መቶ ዘጠና አምስት ቤ ደርሷል። ይሄ የምሰማን ነው ማለት ሌላ ደግሞ ሌሎች ድጋፎች ማለቱ ይሻላል

ልጆች ትምህርት ቤት ላይ እንደዛው፣ ጤና ላይ እንስሳት ጤና ላይ፣ ሌላ ደግሞ የኮሚኒቲ ሳይኮሎጂ ላይ የተሰራ ስራዎች በጣም ትልቅ ናቸው እና ካልኩሌሽን ይሄን ነው ማለት ባልችሉም በጣም ብዙ ነው ማለት ይቻላል። ቦረና ላይ እየተሰራ ያለው የእንስሳት ሜን ነው ብዙ አለ። ውሃ ላይ በጣም ብዙ ኢኒሽቲቭች አሉ። ሴፍትኔት ላይ እንደዛም ብዙ ኢኒሽቲቭች አሉ እየተሰሩ ያሉ። በቦረና ዞን ድሬ ወረዳ ውስጥ ነዋሪ የሆኑት አቶ ጎዳና ኑራ በድርቁ ሳቢያ ከሰላሳ በላይ ከብቶቻቸው ማጣታቸው

መሆናቸውን ገልጸው የምደረገው ድጋፍ በቂ አይደለም ብለዋል። እኛ የቦረና ሕዝብ ከከብት ውጪ ሌላ ምንም ነገር የለንም። ያሉን ከብቶች ደግሞ በድርቅ ምክንያት አልቀውብናል። አሁን በነፍስ ያሉት ሞተው ካለቁብን ሕይወታችን በጨለማ ተጋረደ ማለት ነው። አሁን ባለው ሁኔታ

በሕይወት ያሉ ከብቶች እንኳን ዋጋ የላቸውም። ዱሮ በአስር ሺህ የሚሸጥ ከብት ሁለት ሺህም እያወጣ አይደለም። በችግር ላይ ነን። ሕዝቡ ምንም የለውም። በፊት ፍየል ነበር። አሁን ህዝቡ እሱንም እየሸጠ ከብቶቹን ለማዳን እየተረባረበ ስለሆነ እነሱም አልቀዋል። አሁን መንግሥትና መንግሥታዊ ያልሆኑ ድርጅቶችና ግለሰቦች ሁሉ

በመተባበር ከቦረና ህዝብ ጎን መቆም ያስፈልጋል። አለበለዚያ አሁን የተከሰተው ድርቅ ለሰው ህይወት ራሱ

አስጊ ነው። ዛሬ ዞኑን የጎበኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በየጊዜው ለሚከሰተው ድርቅ መፍትሄ በማበጀት ዘላቂና ለውጥ የሚያመጣ ስራ መከናወን አለበት ማለታቸውን ጠቅሰው ቃል የተገቡባቸው ጉዳዮችን ዶክተር ቃሲም ገልጸዋል ተናገሩት። ትልቁ ነገር የውሃ ችግር ነው። ውሃ ችግር ላይ ያለን ባጀት እንዳለን እዚህ ላይ አሰን ብንሰራ ቦረና ፊዝ ይወጣለን እና ስለዚህ ውሀ ላይ የተጀመረው ስራ ጠንክሮ እንቀጥል እንዳለበት እና የቦረና ችግር በውሃ በኩል

ዳይሬክትን እንደሚቀረፍ ነው ለህዝቡ ቃል የገቡት። ሌሎችም ደግሞ አሁን የተያዘው ችግር በአጭር ጊዜ ህዝቡን ያጋጠመው እና

የአጭሩ ጊዜ ችግሮች መብታቸው ምንድን ነው ብሎ አንድ ሁለት ብሎ አንስቶልናል። ዛሬ ቦረናን የጎበኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው ባሰፈሩት ጽሁፍ የአፍሪካ ቀንድ ከከባድ ድርቅ ጋር በሚታገልበት በዚህ ወቅት እንደ ኦሮሚያ ክልል የቦረና ዞን ያሉት ከፍተኛ ጉዳት ደርሶባቸዋል። በአጭር ጊዜ ውስጥ የተቸገሩ ማህበረሰባችንን በመደገፍ የአየር ንብረት ለውጡ መፋለም አስፈላጊ ሲሆን፣ የመካከለኛ ጊዜ የውሃ ልማት ፕሮጀክቶች ደግሞ ችግሮች

ሳይከሰቱ መፍትሄ ለማበጀት ያስችላሉ ሲሉ አስፍረዋል። በሌላ በኩል ለሶስት ተከታታይ ዓመታት ያጋጠመው ድርቅ በአፋር፣ በኦሮሚያ፣ በደቡብ ህዝቦች እና በሶማሌ ክልል ቆላማ አካባቢዎች የሚኖሩ ሰዎች ህይወት እንዲሁም በሚሊዮኖች የሚቆጠሩ ሰዎችን መተዳደሪያ አደጋ ላይ መጣሉን በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ሰኞ ሌት አስታውቆ ነበር።

ድርጅቱ ዝናባ ልመጣሉ የውሃ ጉርጋዶች መድረቃቸውን ገልጾ ይህም የቀንድ ከብቶችና እርሻን እያጠፋ ሲሆን በመቶና በሺዎች የሚቆጠሩ ህፃናትና ቤተሰቦቻቸው በሞት አፋፍ ላይ እንደሚገኙ አስታውቋል። ዩኒሴፍ እንደሚለው በመጋቢት አጋማሽ ላይ ስድስት ነጥብ ስምንት ሚሊዮን ሰዎች ህይወት አድን እርዳታ ያስፈልጋቸዋል። ዩኒሴፍ ያወጣው ግምት እንደሚያሳየው በግጭት በድርቅና የኢኮኖሚ መላሸቅ ምክንያት በአራቱ ክልሎች የሚገ

ኙ 8 የሚገኙ 850 ሺህ ህጻናት ከፍተኛ የምግብ እጥረት ያጋጥማቸዋል። ከ155 ሺህ የሚበልጡ በሶማሌ እና በኦሮሚያ ክልል የሚኖሩ ህጻናትም ለቤተሰቦቻቸው እና ለከብቶቻቸው ውሃ ፍለጋ ትምህርታቸውን አቋርጠዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ደግሞ ከ

ኢትዮጵያ ጉዳይ ወጣ ብለን ወደ አፍሪካ እናልፋለን። በአፍሪካ ውስጥ አፍሪካ የምትልካቸውን ምርቶች ለማሳደግ እና ከቻይና ጋር ያለውን ከፍተኛ የንግድ ልውውጥ ለማስፋት ወይም ለማጥበብ ቤጂንግ ከሶስት መቶ ቢሊዮን ዶላር በላይ የሚያወጣ መዋለ ነዋይ ለማፍሰስ እየተዘጋጀች መሆኑን አንድ በናይጄሪያ የሚገኙ የቻይና ባለስልጣን ተናግረዋል። አንዳንዶች ይህንን የቻይና እቅድ በደስታ

ቢቀበሉትም፣ ሌሎች ተቾች ግን አፍሪካ ከቻይና ጋር እየገባች ያለችው እዳ እንደሚያሳስባቸው ይሞግታሉ። ቲሞቲ አቢዡ ከአቡጃ የላከልን ዘገባ ነው። ስመኝሽ የቆየ ታቀርበዋለች። ቻይና በቅርቡ ከአፍሪካ ጋር የተፈራረመችው የበርካታ ቢሊዮን ዶላር ስምምነት የውጭ ንግድ፣ የዲጂታል ፈጠራ፣ ሕክምና፣ ድህነትን መቀነስ

ባህልና ሰላምና ጸጥታን ጨምሮ በተለያዩ ዘጠኝ የኢንዱስትሪ ዘርፎች አፍሪካ ላይ ተጨማሪ ገንዘብ ለማፍሰስ የወሰደችው ትልቅ እርምጃ ነው። ባለፈው ሳምንት የቻይናና አፍሪካ ንግድ ምክር ቤት ኃላፊ የሆኑት ዲያና ቼን ከሌጎስ ንግድ ምክር ቤት ኃላፊዎች ጋር የጋራ ስምምነቱን በተፈራረሙበት ወቅት ቼን እንደተናገሩት።

ቻይና ለማውጣት ያቀደችው የ300 ቢሊዮን ዶላር መዋለንዋይ በሚቀጥሉት ሶስት ዓመታት ውስጥ በተለያዩ የአፍሪካ ሀገሮች ላይ የሚተገበር ይሆናል። በርካታ ባለሙያዎችም እንደዚህ አይነቱ ልማት የሀገር ውስጥ ምርትን የማሳደግና ሀገር በቀል የሆኑ የናይጄሪያ እና የአፍሪካ መለያ ያላቸውን ምርቶች ወደ ውጭ የመላክ አቅምን እንደሚጨምር ተናግረዋል። ቻርልስ ኦኑናጂ በአቡጃ የሚገኘው የቻይና ጥናት ማዕከል ዳይሬክተር ናቸው።

በሌጎስ ብቻ አይደለም፣ በሁሉም የአፍሪካ ሀገራት ነው። በቻይናና በአፍሪካ መካከል ሊኖር ስለሚችል አዲስ ትብብር ውይይት ሲካሄድ ቆይቷል። በሌጎስ የተካሄደው ስብሰባ በዳካር ተካሂዶ የነበረና የቻይናው ፕሬዚደንት የቻይናና የአፍሪካን ትብብር ከፍ ወዳለ ደረጃ ለማሳደግ ዘጠኝ ፕሮግራሞችን ቃል የገቡበት ስብሰባ ተከታይ ነው። ለእኔ ይሄ በቻይናና በአፍሪካ መካከል ለሚኖረው ትብብር ትልቅ ምዕራፍ ነው።

ቻይና 30 ቢሊዮን ዶላር በሚያወጣ ዋጋ የአፍሪካ ትልቁ የንግድ አጋር በመሆን ዩናይትድ ስቴትስንና አውሮፓን አልፋለች። ከአፍሪካ ደግሞ ናይጄሪያ የቻይና ቁጥር አንድ የንግድ አጋር ናት። ይህን አዲስ ስምምነት ጉዳዩን የሚከታተሉ ተንታኞች ወደ አንድ ወገን ያዘመመ ሽርክና ነው ሲሉ ቢተቹትም፣ ኦኑናጂ ስምምነቱ አፍሪካ ከቻይና ጋር ያላትን ንግድ የሚያሻሽል ነው ይላሉ።

ቻይና ለእነዚህ አይነት ቅሬታዎች መልስ ለመስጠት አፍሪካ ገበያዋን በተሻለ ሁኔታ እንድትጠቀም እድሎችን እያመቻቸች ነው። በእኔ እይታ በሶስት አመት ውስጥ 300 ቢሊዮን ዶላር የሚያወጣ የአፍሪካ ምርት ለማስገባት ያሰበችው እቅድ ብዙ ነገሮችን የሚቀይር ነው። የቻይና ባለስልጣናት በአዲሱ ስምምነት መሰረት ቻይና ከአፍሪካ የሚመጡ ምርቶችን የምትቀበልበት ልዩ የኢኮኖሚ ዞን እንደምታቋቁም ይናገራሉ።

የናይጄሪያ የግል ነጋዴዎች ማህበር ፕሬዝዳንት የሆኑት አዴቶ ኩምቦ ካዮዴ ግን ይህ ስምምነት አፍሪካ ከቻይና ያለባትን ብድር መጠን የበለጠ እንዳያባብሰው ይሰጋሉ። ብዙ የአፍሪካ አገራት አይናቸውን ጨፍነው የማይወጡት ዕዳ ውስጥ ገብተዋል። ይሄ በግልጽ የሚታይ ነው። ምክንያቱም ብዙ አገራት የወሰዷቸውን ተቋማት ሲታይ ብድራቸውን መክፈል የሚያስችል አቅም እንደሌላቸው ያሳያል።

ካዮዴ ጨምረው ቤጂንግ አፍሪካ ላይ መዋለ ነዋይ እያፈሰሰች ቢሆንም አብዛኛውን ጊዜ አፍሪካውያን ራሳቸው ፕሮጀክቱን በማስፈጸም ስራ ላይ ስለማይሳተፉ የእውቀት ክፍተት ይፈጠራል ይላሉ። የዚህ የቻይና ስምምነት ስኬት ቻይናና የአፍሪካ ሀገራት በጋራ ያወጧቸዋል ተብሎ የሚጠበቀው የቻይና የንግድ ፖሊሲ ተስማሚነት ላይ እንደሚወሰን ባለሙያዎች ቢያስረዱም ካዮዴ ግን በዚህ አይስማሙም።

እኛ ከቻይና ጋር ያለን የንግድ ፖሊሲ ምን አይነት ነው? እኔ በናይጄሪያ ውስጥ ባለኝ ሙያ ምክንያት የማወቅ ችሎታ ቢኖረኝም እስካሁን ድረስ ናይጄሪያ ከቻይና ጋር ያላትን ፖሊሲ ልቅም አድርጎ የሚያሳይ ምንም አይነት መረጃ አይቼ አላውቅም።

ለምሳሌ በበርካታ ቢሊዮን ዶላር ስምምነቱ መሰረት የሚመረቱ የአገር ውስጥ ምርቶችን በምን መልኩ ማበረታታት እንደሚቻል የሚገልጽ ፖሊሲ እንኳ አላየሁም። እንደ አውሮፓውያን አቆጣጠር ከ2018 አንስቶ የቻይና ባለስልጣናት የቻይናና አፍሪካ ኢኮኖሚና ንግድ ኤክስፖ በመካከለኛው ቻይና በሚገኘው

ቻንግሻ ከተማ መካሄድ ጀምረዋል። አላማውም የአፍሪካን ምርቶች በቻይና ገበያ ውስጥ ማስተዋወቅ የሚል ነው። በርካታ የአፍሪካ ንግዶች በቻይና ገበያ ውስጥ ተቀባይነት ለማግኘት እየሞከሩ ቢሆንም በርካቶች አዲሱ ስምምነት አሁን ያለውን የገበያ ሁኔታ በምን መልኩ እንደሚቀይረው ለማየት እየጠበቁ ነው።

የዜናና የትንታኔው መጽሔት የሚስተናገድበት ክፍለ ጊዜ ተጠናቋል። አሁን ወደ ሁለተኛው አጋማሽ የምናልፍበት ሰዓት ላይ እንገኛለን። ከምሽቱ ሶስት ሰዓት ከ አምስት ደቂቃ ነው በኢትዮጵያ አቆጣጠር። ከዚ በፊት ግን አንድ ማስታወቂያለን። የት እንገኛለን?

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ንስስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን።

አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የተፈጥሮ ሕይወት ሳይንስ እንዲሁም የአካባቢ ሳይንስ ፕሮግራማችንን ነው የምናስደምጣችሁ። አሁን ኢትዮጵያ ውስጥ ከ22 ሚሊዮን በላይ ሰዎች ሜዳ ላይ እንደሚጸዳዱ እና ይህም እንደ ተቅማጥ ውሃ ወለድ በሽታዎች እና የምግብ መበከል ላይ ተያይዘው ለሚመጡ የጤና ችግሮች እንደሚያጋልጥ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስታውቋል።

ይህንንም ያስታወቀው ጥናት አጥንቶ መሆኑን በተለይም ደግሞ ህጻናት የዚህ ችግር ዋና ተጠቂ መሆናቸውን የሚገልጸው ድርጅቱ መጸዳጃ ቤትን በአግባቡ መጠቀምና ንጽህናን መጠቀምን ለማበረታታት መጸዳዳት በመጸዳጃ ቤት የተሰኘ ዘመቻ ጀምሯል። ይህንን ዘመቻም አስመልክቶ ስመኝሽ የቆየ በዩኒሴፍ ኢትዮጵያ የዋሽ ኦፊሰር የሆኑትን ነጻነት ካሳን አነጋግራ ተከታዩን ዘገባ አሰናድታለች።

በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ኢትዮጵያ የዋሽ ኦፊሰር የሆኑት ወይዘሮ ነጻነት ካሳ ድርጅታቸው የጀመረውን

መጸዳዳት በመጸዳጃ ቤት የቅስቀሳ ዘመቻ ከኢትዮጵያ ጤና ሚኒስቴር ጋር በጋራ ሆነው ለመስራት እንቅስቃሴ ላይ መሆናቸውን ይናገራሉ። ጽዱ ኢትዮጵያ በተሰኘው የሚኒስቴር መስሪያ ቤቱ ሜዳ ላይ መጸዳዳትን የማስቀረት ዘመቻ አካል በመሆንም ሀገሪቷን ለህጻናት ንጹህ ለማድረግ አላማ ይዘው ለመስራት መነሳታቸውን ገልጸዋል። ይህን ተከትሎ ድርጅታቸው የሚሰራውን ስራም እንዲህ ያስረዳሉ እንግዲህ

በአጋርነት የሚሰራ ድርጅት ነው መንግስትን ማገዝ ትልቁና ዋናው ስራው ነው ስለዚህ ይህንንም ዘመቻ የኢትዮጵያን የጽዱ ካምፔንን ወይም ደግሞ የጽዱ ዘመቻን ለማገዝ አልሞ የተዘጋጀ ነው እና እንግዲህ ዩኒሴፍ በየአምስት ዓመቱ የሚዘጋጅ የካንትሪ ፕሮግራም አለ እዛ ካንትሪ ፕሮግራም ላይ አሁን ከሀያ ሀያ እስከ ሀያ ሀያ አምስት የሚዘልቅ ነው በሱ ፕሮግራም ውስጥ

ይሄን ሜዳ ላይ መጸዳዳትን ማስቀረት ወይም ማስቆም ትልቁ

ዩኒሴፍ አክሺ ፕሮግራም ነው። በሜዳ ላይ መጸዳዳት ያለው ችግሩ ምን ያክል ሰፊ ነው? ዩኒሴፍ እና የዓለም ጤና ድርጅት በየጊዜው የሚያወጡት የግምገማ ሪፖርት አለ። በፈረንጆቹ በሀያ ሀያ አንድ የወጣው ዩኒሴፍ እና የዳብሊዎቹ የግምገማ ሪፖርት የሚያሳየው ኢትዮጵያ የሚጸዳዳው የማህበረሰብ ክፍል ሽፋኑ ወደ አስራ ሰባት ፐርሰንት የሚጠጋ ነው።

ከነዚህም ውስጥ ግን በብዛት ያልተሻሻለ መጸዳጃ ቤት ወይም ደግሞ የአይነ ምድርን እና የሰው ንክኪን ማስቀረት ያልቻለ የምንጠብቀውን የጤና ቤኔፊት ማስገኘት ያልቻለ ነው። በብዛት ያለው ሽንት ቤት ወደ ስልሳ አምስት ፐርሰንቱ ማለት ነው። አስራ ሰባት ፐርሰንቱ ግን አሁንም

ሜዳ ላይ የሚጸዳዳ የማህበረሰብ ክፍል ነው። ይሄ ማለት እንግዲህ ወደ ቁጥር ስትቀይሪው ወደ ሀያ ሚሊዮን የሚሆን የሚጠጋ የማህበረሰብ ክፍል አሁንም ሜዳ ላይ ነው የሚጸዳዳው። ከዚህ ውስጥ ደግሞ ሀምሳ ፐርሰንቱ እንግዲህ

ህጻናትን ይሸፍናል ማለት ነው። እንግዲህ የሜዳ ላይ መጸዳዳት ምንድን ነው ትልቁ ችግር የሚያመጣው በተለይ በህፃናት ላይ፣ አካባቢውን ይበክላል፣ ውሃን ይበክላል፣ አካባቢን ይበክላል። አይነ ምድር ማለት ነው እና ብዙ በካ የሆኑ ነገሮችን የያዘ ነው አይነ ምድር። ዩኒሴፍ ኢትዮጵያ ያወጣው መረጃ እንደሚያሳየው

ኢትዮጵያ ውስጥ ከሚገኙ ትምህርት ቤቶች 23 ከመቶ ብቻ የሚሆኑት ለወንዶችና ለሴቶች ተነጥለው የተሰሩ መጸዳጃ ቤቶች አሏቸው። ይህም ህጻናትን ለበሽታና ለከፋ ጉዳት እንደሚዳርጋቸው ወይዘሮ ነጻነት ይናገራሉ። ትልቁ ለህጻናት ሞት አምስት ዓመታቸው ሳይሞላ ለሞት ከሚዳርጋቸው በሽታዎች አንዱ ተቅማጥ ነው እና ለዛ ደግሞ ትልቅ አስተዋጽኦ የሚያደርገው የዚህ የአይነ ምድር በየቦታው መገኘት አካባቢውን መበከል፣ ውሃን መበከል

መካከል ነው። ስለዚህ ይሄ ትልቁ ችግር ነው። ይሄ ብቻ አይደለም። አንደኛው እንግዲህ እንዳልች ተቅማጥ ልጆች ተደጋጋሚ በተቅማጥ በሚያዙበት ጊዜም ከምግብ ማግኘት የሚገባቸውን አልሚ ንጥረ ነገር ማግኘት አይችሉም ማለት ነው። ስለዚህ ለምግብ እጥረትና ለመቀንጨርም የሚዳርግ

ለዛም ትልቁ አስተዋጽኦ የሚያደርግ ነው ማለት ነው፣ ሜዳ ላይ መጽዳዳት እና በኋላም አምራች የሆነ ዜጋ እንዳይኖረን። ሕፃናት ቀነጨሩ ማለት ሕፃናት በአግባቡ የሚፈለገውን አልሚ ምግብ አላገኙም ማለት በእድገታቸው ላይ ተጽዕኖ ያሳድራል። ስለዚህ ኋላ ምርታማ የምንለውን ትውልድ ለማግኘት የምንቸገር ነው የሚሆነው እና ትልቅ ትልቅ ችግር ነው ሜዳ ላይ መጽዳዳት።

የህጻናትን አካባቢ ንጹህ ማድረግ ዘመቻው አተኩሮ ከሚሰራባቸው ጉዳዮች ቀዳሚው መሆኑን የሚናገሩት ወይዘሮ ነጻነት

በኢትዮጵያ ውስጥ 17 በመቶ የሚሆነው ህዝብ ወይም ከ20 ሚሊየን የሚበልጥ ነዋሪ ሜዳ ላይ የሚጸዳዳ መሆኑን ይናገራሉ። ይህም ከአምስት ሰዎች አንዱ ሜዳ ላይ ይጸዳዳል እንደማለት ነው። ከዚህ ቁጥር ውስጥ ደግሞ 50 በመቶ ህጻናት መሆናቸውን ቁጥር ጠቅሰው የሚያስረዱት ወይዘሮ ነጻነት ይህን ለመቀነስና ሙሉ ለሙሉ ለማስቀረት ድርጅታቸው እየሰራ መሆኑን ይናገራሉ። የተለያዩ የባህሪ

ማስገኛ ዘዴዎችን ተጠቅሞ ዩኒሴፍ የተለያዩ አካባቢዎችን በመስራት ላይ ይገኛል። የተለያዩ የባህሪ ለውጥ የሚያመጡልን ስራዎች፣ የተለያዩ ሚዲያዎችን በመጠቀም የተለያዩ የሚመለከታቸው አካላት በተለይ እናቶች፣ አሳዳጊዎች፣ አባቶችም ጭምር በዚህ ዙሪያ እንዲሰሩ በተለይ ደግሞ የህፃናትን አይነ ምድር ከትልቅ ሰው አይነ ምድር ጥናቶችም የሚያስረዱት ይህን ነው። እንደውም የበለጠ ተህዋሲያን ያለው

ለአደጋ ወይም ደግሞ ለተላላፊ በሽታዎች የሚያጋልጡ ተህዋሲያን ያለው ነገር ነው እና በአግባቡ መወገድ አለበት በሚለው ዙሪያ ያለውን አጉል የሆነ ግንዛቤ ወይም የተሳሳተ ግንዛቤ ሊጨመር የተለያዩ ስራዎችን እየሰራን ነው የምንገኘው። ማለት ጤና ጥበቃ ሚኒስቴር ጋር በመሆን ዋሽ ኢትዮጵያ መጸዳዳት ወደ መጸዳጃ ቤት የሚለውን ዘመቻውን ሲጀምር እንደ አውሮፓውያን አቆጣጠር በሁለት ሺህ ሀ

ሜዳ ላይ መጸዳዳትን ሙሉ ለሙሉ የማስቀረት ዓላማ ይዞ ነው። ዘመቻውን ከጀመረበት አንስቶ ባለው አንድ ዓመት ጊዜ ውስጥም በተለያዩ የኢትዮጵያ ክልሎች ዝግጅት የማድረግና

ግንዛቤን የመፍጠር ስራዎች እየሰሩ መሆናቸውን ወይዘሮ ነጻነት ተናግረዋል። ወይዘሮ ነጻነት ስራቸው ተሳክቶ ሕጻናት የሚቆዩባቸውን አካባቢዎች ንጹሕ እንዲሆኑ እንዲሁም መጸዳጃ ቤትን ባለመጠቀም ምክንያት የሚመጡ በሽታዎች ተወግደው ለማየት መጸዳዳት ወደ መጸዳጃ ቤት የሚለው ዘመቻ ውጤት እንደሚያመጣ ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ቀጣዩ መሰናዷችን በኢትዮጵያ የሚደረጉ ግንባታዎች የአካል ጉዳተኞችን ታሳቢ ያደረጉ መሆን አለመሆናቸውንና ተያያዥ ጉዳዮችን በማንሳት ሀብታሙ ስዩም እንግዳ ጋብዟል። እንግዳችን አቶ ዳኛቸው ቦጋለ ናቸው። ያንን መነሻ አድርጎ ተከታዩን ዘገባ አሰናድቷል።

ኢትዮጵያ እንደ ራሷ ሕግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ሕጎች አንዱ የመንግሥታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው። ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰሰቢሊቲ፣ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ

መሰራት አለባቸው የሚለው ድንጋጌ አንዱ ነው። የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን በምሽቱ በመረጽ ነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋልን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ

ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈለጉ እንሆ ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲስኤቢሊቲ የአካል ጉዳት ፊዚካል ዲስኤቢሊቲ እንደ እኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት

አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ

አመቺ ተደርገው እንዲሰሩላቸው ይጠይቃል። አንቀጽ ዘጠኝ የዓለም አቀፉ የአካል ጉዳተኞች ስምምነት። ከዛ በተጨማሪም ሪዝናብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝናብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝናብል በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው

የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ህግ ኮንሰፕት ከዚሁ ጋር የተያያዘ ምንድን ነው? ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሞያ፣ በስነ ህንፃ ሞያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንፃ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ

መስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል። በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ህግ አስራ ሁለት ዓመታትን ደፍኗል። እሱን የተከተሉ ደጋፊ ህጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ህግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች

አካል ጉዳተኞችን በበቂ ሁኔታ ታሳቢ አላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲህ ገልጸውታል። ወደኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ

ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች የባቡር መስመሮች ላይ ስትሄድ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ

ህንፃዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት ከአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ ስድስት ሀያ አራት ሁለት ሺ ዘጠኝ የሚባል አዋጅ አለ። የህንፃ አዋጅ ነው ይሄ

ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንጻ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብለው ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ አንድ አርባ ስልሳ ወይም ሰማንያ የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን

ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለእድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሊቬተር ወደ ኤሊቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመቻች ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ

ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም። እኒህ በወረቀት ላይ የሰፈሩ ሕጎች አለመተግበራቸው የሰዎችን ሕይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆኖ የሰሩት አቶ ዳኛቸው ቦጋለ ያጋሩናል። በቅርቡ አይ ቲንክ ከአንድ ዓመት ከ

ከሁለት ዓመት በፊት ይመስለኛል። አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው። ተቋሙን ለጊዜው ከመጥራት እቆጠባለሁ። ያ ተቋም ሊፍት አለው። ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው።

ይህንን የሚያመላክት ምንም ምልክት አልነበረም፣ ወይ ደግሞ ለዛ ለዓይነ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሊቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፈዋል። ወዲያውን ህይወቱ ያለፈው

ይሄ በጣም የቀረበ ጊዜ ትዝታ ነው። ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ ስምንት ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ሕጎችና ያወጣቻቸው ሀገራዊ ሕጎች ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም

ምን ከለከላት ብለው መጠየቅ አይቀሬ ነው። ዋነኛ መልሱ የሚመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም

ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ የራሳቸው የአካል ጉዳተኞች ተሳትፎ

በቂ አይደለም። ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒህ ማህበረሰብ ክፍሎችን ጥያቄዎችና ፍላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል።

እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው አለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የኅብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው

ሀገርን ጭምር ነውና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸውን እያገለገሉ ነው። ያ እዚህ ሀገር ውስጥ ኢትዮጵያ ውስጥ ደረግ ይገባዋል ባይ ነኝ። አድማጮች በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን

በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋልን በእናንተ ስም አመሰግናለሁ ሀብታሙ ዝዩም ነኝ ዋሽንግተን ዲሲ ወደ ተከታዩ መሰናዷችን እናልፋለን ወደ ቴክኖሎጂና የጤና ጉዳይ ነው የሚወስደን የኢትዮጵያን የጤና አገልግሎት ስርዓት በቴክኖሎጂ ለማዘመን በፈጠራ ዘርፍ የተሰማሩ ባለሙያዎች እየተጣ እየጣሩ መሆኑ ይታያል

በዚህ ዙሪያ አዲስ ነገር የጀመሩትን የኦርቢስ ሄልዝ ዋና ስራ አስፈጻሚ ጳዚዮን ቸርነት ና የኢትዮ ፋርም ስራ አስኪያጅ ዶክተር ሜላት ተስፋዬን ስለ ሀሳቦቻቸው ስለ ስኬቶቻቸው ና ስለሚያልፉባቸው ፈተናዎች ኤደን ገረመ አነጋግራ ተከታዩን ዘገባ ይዛልናለች። የኢትዮጵያ የጤና ስርአትን ለማዘመን የተለያዩ ጥረቶች እየተደረጉ ይገኛሉ።

ይሁንና የሀገሪቱ የጤና ስርዓት አሁንም ድረስ ከፍተኛ የሆነ ክፍተት እንዳለበት ባለሙያዎችና ተገልጋዮች ያነሳሉ። ይህም በተመለከተ ያነጋገር ነውና ና ላለፉት አምስት ዓመታት የጤና መረጃ አቅርቦትን ለማሳለጥ አያያዙን ወደ ዲጂታል ለማዘመን ጥረት የሚያደርገው

ኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚ አዚዮን ቸርነት የጤና ስርዓቱን ለማዘመን የሚያስፈልግበትን ምክንያትና ጉዳይ እንዲህ ያብራራል። የጤና መረጃ የያዝ እጅጉን አስፈላጊ ነው። ይህንንም ተገንዝቦ አሁን ጤና ሚኒስቴር ወደ ዲጂታል ሀልት ስትራቴጂ ብሉፕሪንት የሚባሉ እንደ መዋቅር ያዘጋጃቸው ዶኪመንቶች አሉ። ስታንዳርዶች የተዘጋጁ ነው። ቢኮዝ ጥቅሙ በተለይ ኮቪድ ላይ እንዳየ ነው። ይሄ ነው። አንዳንዱ ነገር ቶሎ ማወቅ ያስፈልጋል። ቶሎ ካላወቅ ያ በሽታው እንዳይስፋፋ

መከልከል ይች እና የጤና መረጃ አጠቃቀም ግንዛቤው በሀገር ደረጃ ካለው የዲጂታል ኢትዮጵያ ወይም ዲጂታል ኢኮኖሚ ከሚባለዋን ትልቅ ሀገራዊ መርህ አንጻር የጤናውን ደግሞ በዚህ መልኩ ማሳለጥ እና ወደፊት እንደሄድ ማድረግ እንደ ፕራየሪ ተይዟል። ያ ማለት እንግዲህ ቻሌንጅ የለም ማለት አይደለም። ግንዛቤ አለመኖር እንቅድም እንደ ጥንጦት ማየት

ወይም ደግሞ ባህሉም መረጃ ተደግፎ የምንሰራውን ስራ መስራት ላይ ገና ነው። የጤና ስርአቱ ላይ ቴክኖሎጂን በመጠቀም ሊቀረፉ የሚችሉ ብዙ የአገልግሎት ተግዳሮቶች አሉ። ከእነዚህ መካከል ህሙማን የመድኃኒት አቅርቦትና የላቦራቶሪ አገልግሎትን በአጭር የስልክ ቁጥር መልእክት አሊያም በጥሪ ሊያገኙ የሚችሉባቸውን ቦታዎች የሚጠቁመው አለን የስልክ መተግበሪያ መስራች ዶክተር ሜላት ተስፋዬ ተጨማሪ ጥቅሞችን ታነሳለች። ብዙ ጊዜ

የምናስተውለው ችግር ለታካሚዎች መድኃኒቶችን የተለያዩ ሆስፒታል ውስጥ የማይገኙ ምርመራዎችን ውጭ እንዲያሰሩ የተለያዩ የሕክምና አገልግሎቶችን ከኛ ሆስፒታል ማዘዣዎችን ስንጽፍላቸው ብዙ ጊዜ ይቸገሩ ነበር። በተለይ ድንገተኛ ክፍል አካባቢ በብዛት ታካሚዎቹ በጊዜው መድኃኒቶችን ባለማምጣታቸው እና ምን ያክል ብር እንደሚያስወጣቸው ባለማወቃቸው አንዳንዴ የርካሽም ሆኑ መድኃኒቱ

አቅም እንደሌላቸው ስለሚያስቡ ወይ ደግሞ የት እንደሚያገኙት ስለማያውቁ ብዙ ጊዜ ይጉላላሉ። ምናልባት ለታካሚ መድኃኒቱ በጊዜው ቢደርስ ሊያድ ነው የሚችሉ መድኃኒቶችን የት እንደሚያገኙት ስለማያውቁ በጣም ዘግተው ይመጡ ነበር። ነው ቴክኖሎጂ አሁን ግዴታ ነው። ሁሉም ሰው ዘመኑ ወደ ዲጂታል የዞረ ስለሆነ ስራን የማቀላጠፍ ነገር ከሚያስፈልጋቸው ኤሪያዎች አንዱ ህክምና ነው። ስለዚህ አሁን ይሄ የእኛ ቴክኖሎጂ ሰውን ጉልበት በጣም ይቀንሳል። እጁ ላይ በሚገኝ የሞባይል አፕሊኬሽንና ስልክ በመደወል የሚፈልገውን

ከህይወቱን የሚያድንለት ድረስ አንዳንድ ጊዜ ድንገተኛ መድኃኒቶች እንደዚህ የተቸገረባቸውን ነገሮች ህይወት አድን የሆኑ ነገሮችን በስልኩ በመጠቀም ያገኛል። እንዲሁም ሲዞር የሚያባክነውን ጊዜ እንዲሁም ደግሞ ላይሳካለፍም ይችላል። ዞሮ ቀኑ ሙሉ መድኃኒት በማጣት ሁለት ሶስት ቀን ተንከራተው ማያገኙም ሰዎች አሉ እና የነሱን የነሱን ሸክም

ያቀልልናል ብለን ነው የምናስበው። የኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚው ጳዚዮን ታዲያ በአሁኑ ሰዓት በኢትዮጵያ አሉ የሚላቸውን ተግዳሮቶችም ያስረዳል። መረጃ አያያዝ አንዳንድ ጊዜ ሰዎች እንደ ቅንዶት አድርገው ያዩታል። ግን ምንድን ነው መረጃ አያያዝ አስተዋጽኦ በጣም በጣም ትልቅ ነው። ለምሳሌ ባንክ ሄደን የትኛውም ቅርንጫፍ ብንሄድ መረጃ በቀላሉ ማውጣት ይችላል ባንኩ አካውንቴን ማውጣት ይችላለሁ

አክሰስ ይኖረኛል። ለገንዘብ ሕክምና ሲመጣ የጤና መረጃ በትክክል ቅርጽ ይዞ ካልተመዘገበና ካልተያዘ እነኛ የታመመሰው ተውሎ አይደል በስህተት ለምሳሌ ዩኒቨርስቲቪ ጸጓራ አለ ብችላል ሌላ ጋ ተፋንጀት በዚህ መካከል ሰው ሊሞት ይችላል። እሱም ደግሞ ሳይሆን ከምንም በላይ በጣም ዋጋ የሚያስከፍለው በጊዜ አለማወቅ ነው። የሚያስፈልገው መረጃ በጊዜ ማወቅ እንደዚህም ደግሞ ከአንድ ሆስፒታል ሌላ ሆስፒታል ሰው ሲሄድ አለው ኢንፎርሜሽን ወይ መረጃው

በእጁ ላይ ቢሆን እንደ አዲስ አይታይም። በየሄደበት ቦታ ግን መረጃ ደግሞ ማጣት ትልቅ ሸክም እንዳለ ቀላሉ ማየት ይችላለ ኢትዮጵያ ላይ። ለዛም ደግሞ አንዱ ምልክት የሚትኛው ሞስታሊጂ ያለው ወረፋ፣ መጉላላት፣ ሚስ ዳግኖስ መደረግ ይህ ሁሉ እንደ ሸክም ሆኖ ህብረተሰቡ ላይ ተጭኗል። ዶክተር ሜላት ተስፋዬም ከራሷ ተቋሙን ለመክፈት ከሄደችበት ተሞክሮ በመነሳት ዘርፉ አዲስ በመሆኑ የራሱ አዲስ ተግዳሮቶች አሉት ትላለች።

እያንዳንዱ ነገር አዲስ ነበር ለእኛ። ምንድን ነው የሚደረገው? ከትኛው ስቴት ነው የሚጀመረው? ማለት ነው የምናናገረው የሚሉትን የሀገሪቱን የቢሮክራሲ ሲስተም በደንብ አናውቀውም ነበር ነው። ከኛ በፊትም ይሄንን ኤሪያ ላይ በደንብ የሰራም እናማክረውም ሰው አልነበረም እና የምንሰራበት ኤሪያ ደግሞ ሰፊ ነው። ህክምና ሆኖ መድኃኒቶች ላይ እንሰራለን። ከዛ ደግሞ ላብራቶሪዎች በስልክ እንሰራለን፣ በአፕሊኬሽን እንሰራለን። ስለዚህ እያንዳንዱ ነገር የየራሱ ፍቃድ ይፈልግ ነበር። እሱ ትንሽ ከብዶ ነበር መጀመሪያ አካባቢ። አሁን ግን ያው የለምድ ነውም እየገፋንበት ነው።

የተሳለጠና በቴክኖሎጂ የታገዘ የጤና ስርዓት መዘርጋቱ ተግዳሮት ቢኖርበትም የአቅርቦቱ ፍላጎት መኖሩ ላይ ግን ሁለቱም ይስማማሉ። አንደኛ መንግስት በመንደ መንግስት የሚያደርገው ኃላፊነት አለበት። ህብረተሰቡ በቂ መረጃ መስጠት፣ ራሱን ከተለያዩ በሽታዎች የሚጠብቅ ማድረግ፣ እንደዚህ ደግሞ ግልጋሎት መስጠት የመንግስት ትልቅ ኃላፊነት ነው

ነገር ግን የሚሰጡበትን መንገድ ወይም ደግሞ እና ትልቅ በመንግስት ላይ በፖሊሲ ማውጣት ብቻ ሳይሆን ኢምፕሊመንቴሽን ላይ ሰፖርት ማድረግ፣ ባጀት ማስቀመጥ እነዚህ ነገሮች ያስፈልጋሉ። ያ ከሆነ በኋላ ግን ሰዎች የማያውቁትን ነገር ለሌላ ማስተላለፍ አይችሉም። ሶ ዶክተሮች፣ ነርሶች፣ ሌሎችም እራሳቸውን ስንፎን ማድረግና ማዘጋጀት ያስፈልጋቸዋል የሚል እምነት አለኝ። ለዛም አሁን አንዳንድ ትምህርት ቤቶች

እንደ ካሪኩለም ወስደውትና ሲስተሞች ማስተማር ጀምረዋል። እሱ በጣም አስፈላጊ ነው። ምክንያቱም ኤደን ገረመው እንግዶቹን አነጋግራ ያጠናቀረችው ዘገባ በዚህ አልተቋጨም፣ አልተጠናቀቀም ዌብሳይታችን

እንደዚሁም የማህበራዊ ድረገጻችን ላይና በቅዳሜ እሁድ ፕሮግራማችን ሰፋ አድርገን ይዘን እንመለሳለን። የተከበራችሁ አድማጮች፣ እኛ ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸወት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን አቀናብሮልናል። በነገው የአርብ ምሽት መደበኛ ዝግጅታችን ሶስት ሰዓት ላይ እንገናኛለን። ለዛሬው ሰላም፣ በደህና እደሩ።